ከዚህ ቀደም የከፍተኛ ትምህርት ተቋማት መግቢያ ፈተናው ሾልኮ በመውጣቱና ለግንቦት ታቅዶ የነበረው ፈተና ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ ጉዳዩ ለሁለት ሳምንት ሲያወዛግብ መቆየቱ ይታወሳል። አሁን የትምህርት ሚኒስቴር ፈተናው የሚሰጥበት ቀን በድጋሜ ለአንድ ሳምንት ማራዘሙን ሀገር ውስጥ ለሚገኙ መገናኛ ብዙሃን አስታውቋል። ምክንያቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፈተናው ጊዜ ከሮመዳን ጾም ጋር የተገናኘ በመሆኑ ፈተናው እንዲሰጥ ወይም ከጾሙ በኋላ እንዲቀርብ በመጠየቁ ነው ይሏል። ሲዮን ግርማ በውጭ ሀገር የሚገኙ የኦሮሞ ተቃውሞ አስተባባሪዎች አቶ ጃዋር መሐመድንና የድምጻችን ይሰማ የድጋፍ ግብረ ኃይል አባል አቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች። የትምህርት ሚኒስቴር ለሀገር ውስጥ ብዙኃን መገናኛ እንዳስታወቀው የዘንድሮ የአስራ ሁለተኛ ክፍል ብሔራዊ ፈተና ሾልኮ በመውጣቱና ኮድ አስራ አራት የእንግሊዝኛ ፈተና ከነመልሱ በማህበራዊ ሚዲያ ላይ በመሰራጨቱ ቀደም ሲል ሊሰጥ የነበረው ፈተና ተሰርዞ ከሰኔ ሀያ ሰባት እስከ ሰኔ ሰላሳ ቀን እንዲሰጥ ተወስኖ እንደነበር ይዘረዝራል። ነገር ግን ይህ ወቅት ከረመዳን ጾም ጋር የተገናኘ መሆኑን በመግለጽ ፈተናው ከጾሙ ፍቺ በኋላ እንዲሰጥ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመጠየቁ ፈተናው አሁንም በድጋሚ መራዘሙንና ከሐምሌ አራት እስከ ሐምሌ ሰባት እንዲሰጥ መወሰኑን የትምህርት ሚኒስቴር መስሪያ ቤት መግለጫ ይዘረዝራል። ቀደም ሲል በኦሮሚያ ከተሞች ለስድስት ወራት በዘለቀው ተቃውሞ ምክንያት ተማሪዎች በአግባቡ ትምህርታቸውን መከታተል ባለመቻላቸው ፈተናውን ሊወስዱ አይገባም በሚል የወሰዱት እርምጃ መሆኑን በመግለጽ ለፈተናው ሾልኮ መውጣት ኃላፊነቱን የወሰዱት በውጭ ሀገር የሚገኙ የኦሮሞ አስተባባሪዎች እንደነበር ይታወሳል። ከዚህ አስተባባሪዎች አንዱ አቶ ጀዋር መሀመድ ትምህርት ሚኒስቴር ፈተናውን ያራዘመው በኢትዮጵያ እስልምና ጉዳዮች ምክር ቤት ግፊት እንዳልሆነ ይናገራል። ይሄ ለውጥ የተደረገው እነሱ እንደሚሉት በመጅሊሱ ጥያቄ አይደለም። መጅሊሱ ማለት የመንግስት ተቀጥያ ነው። ያ ብቻ ሳይሆን ትዝ ካላችሁ ባለፈው ሳምንት በሚዲያ ሲናገሩ መጀመሪያውንም በረመዳን ውስጥ ያደረግነው መጅልሱን መጅሊሱን ወይም ደግሞ የእስልምና ምክ አወያይተን ነው ብለው ነበረ። ባለፈው ሳምንት ፍቃድ የሰጣቸው ይሆናል ያላቸው መጅልስ በዚህ ሳምንት የሚለውጥበት ምክንያት የለም። ይህን ለውጥ ያመጡት አንደኛ በኦሮሞ ፕሮቴስት ካላቸው ፍራቻ ነው። ከዛ ጋር ደግሞ የድምጻችን ይሰማል እንቅስቃሴ ማስጠንቀቂያ አድርጎ የማይቀይሩት ከሆነ ከዚህ ሳምንት ጀምሮ የተቃውሞ እንቅስቃሴዎች እንደሚያደርግ ስላስታወቀ ን በዚህ ለወጡት። በውጭ ሀገር ያለው የድምጻችን ይሰማ አስተባባሪ ኮሚቴ ተወካይ አቶ ሳዲቅ አህመድ በአቶ ጀዋር ሀሳብ ይስማማል። ትምህርት ሚኒስቴር ማምለጫ መንገድ ስለፈለገ ብቻ የኢትዮጵያ እስልምና ጉዳዮች ምክር ቤትን ስም በመግለጫው አስገብቷል ይላል የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ በአጠቃላይ በሙስሊሙ ማህበረሰብ ዘንድ ህገወጥ ተደርጎ የሚቆጠር በመሆኑ ተቀባይነት የለውም ስለዚህ እኛ ብለን የምናስበው ይሄ ነገር ሊሆን የቻለው ድምጻችን ይሰማ ባወጣው መግለጫና እንደዚሁም ደግሞ የሙስሊም የመፍትሄ አፈላላጊ ኮሚቴዎች ረመዳንን አስመልክቶ ከእስር ቤት ባወጡት መግለጫ በህዝቡ ዘንድ ደግሞ በነበረው እንቅስቃሴ ነው ቀኑን ሊቀይር የቻለው እንጂ ተሰሚነት በሌለው በህገ ወጡ መጅሊስ አማካኝነት ነው ብለን አናምንም። እንዲህም ሆኖ የተሰጠው ጊዜ ለተማሪዎች በቂ እንዳልሆነ የሚናገረው አቶ ጀዋር ተማሪዎቹ ቢያንስ ቢያንስ አንድ ተጨማሪ ወር ያስፈልጋቸው ነበር ካለ በኋላ ሆኖም ግን ውሳኔውን አጢ ነው ውዝግቡ ተማሪዎቹን የሚጎዳ ሆኖ በማግኘታቸው ውሳኔውን እንደ ተቀበሉት አስረድቷል። የተወሰነው ውሳኔ ታጤን ነው በኋላ እንዲሁም ደግሞ ባለፉት ሳምንታት ሀገር ውስጥ ያሉ የትምህርት ምሁራን በብዛት ጽፈውልን፣ ደውለው አናግረውን፣ አንድ የደረስንበት አስተሳሰብ ነበረ። ይሄም ምንም እንኳን አሁንም አስገደደን ፈተናውን ማስቀየር እንደምንችል እርግጠኞች ብንሆንም፣ ይሄንን መንግስት ራሱም እርግጠኛ ቢሆንም ከእነዚህ ለህዝቡና ለተማሪው ይልቅ ለፖለቲካ ስሌት ለሚያደሉ ከባለስልጣናት ጋር ቀጠለና የረዘመን ትርኩስ መግባት፣ ምንም እንኳን ጊዜው ማስረዘም ቢቻል ተማሪዎቹ ባልተረጋጋ ሁኔታ እንዲቀጥሉና አሁንም ለፈተናው ዝግጁ እንዳይሆኑ ስለሚያደርግ ስለሚጎዱ ለውጥ ማድረጉ መቀጠሉ አስፈላጊ አይደለም። ስለዚህ መንግስት አሁን ባስቀመጠው ጊዜ ሰሌዳ ቢፈተኑ ለተማሪዎቹ ይጠቅማል የሚል መደምደሚያ ላይ ደርሰን መንግስት ያስቀመጠውን ጊዜ ሰሌዳ ተከትለው እንዲዘጋጁ ጥሪ አቅርበናል። ፈተናው ለሁለት ወር ያህል እንዲራዘም ግፊት ማድረግ ቢቻል እንኳን እንዲህ ያለ ተጨማሪ ጫና ውስጥ መክተቱ መልሶ ተማሪዎቹን እንደሚጎዳ የተናገረው አቶ ጃዋር ስልጣን የሌላቸው የመንግስት ሰራተኞችን እጅ እየጠመዘዘን በሄድን ቁጥር ከኋላ ቁጭ ብለው የፖለቲካ ስራውን የሚሰሩት ሰዎችም እነሱን በጠመዘዙ ቁጥር በመካከሉ ተማሪው ይጎዳል ካለ በኋላ አሁን በቀረው ጊዜ ተማሪው ተዘጋጅቶ በተቀመጠው የጊዜ ሰሌዳ መሰረት ፈተናውን ተረጋግቶ እንዲወስድ ጠይቋል አቶ ሳዲቅ አህመድ በበኩሉ መንግስት ለተማሪዎቹ ዝግጅት በቂ የሆነ ረዘም ያለ ጊዜ ይሰጣል የሚል ግምት እንደነበራቸው ጠቁሟል። በነዛ ረዘም ባሉት ቀናቶች ውስጥ ተማሪዎቹ በደንብ ተዘጋጅተው ይመጣሉ የሚል ግምት ነበረ ከመሆኑም ጋር ግን ኃላፊነት የማይሰማው መንግስት በመሆኑ ኃላፊነት የሚሰማው አካል ስለሌለ እንግዲህ አሁንም በድጋሚ ፈተናውን ማውጣት የሚቻልበት አካሄድ ቢኖርም፣ ቀንን ማስቀየር የሚቻልበት አካሄድ ቢኖርም ኃላፊነት ከማይሰማው መንግስት በላይ ለአገር አርቆ ማሰቡ ተገቢ ስለነበረ ምናልባት ይህንን ነገር ተቀብሎ ኮምፕሮማይዝ የማድረግ ነገር ሊኖሩ ይችላል። ስለዚህ መቀየሩ ራሱ አንድ ስቴፕ ነው። ያንን እንግዲህ መቀበሉ ለአገር ጥቅም እንደዚሁም ደግሞ ለተማሪዎቹ ጥቅም ሲባል መቀበል ተችሏል። ሁለቱም አካላት በአጠቃላይ አዲሱን የጊዜ ሰሌዳ መቀበላቸውን በመግለጽ ተማሪዎቹ ዝግጅት አድርገው ፈተናውን እንዲወስዱ ጠይቀዋል። ፈተናው ከሀምሌ አራት ቀን እስከ ሀምሌ ሰባት ቀን ይሰጣል ተብሏል።